ሐኪሞን ይጠይቁ፣ በምሽት ቅንብር በልማድ የስኳር በሽታ በሚል ጥቅል ስያሜ በሚታወቀው የህመም አይነት ዙሪያ ከአድማጮች ለደረሱ ጥያቄዎች የባለሙያ ምላሽ ፍለጋ ባለፈው ሳምንት የጀመረውን ቃለ ምልልስ ሁለተኛ ክፍል ይዞ ቀርቧል። በስኳር በሽታ ምንነት መንስኤና ምል ምልክቶች ዙሪያ ያጠነጠነው የመጀመሪያውን ዝግጅት በመቀጠል ዛሬ በተለይ ህመሙን ተከትለው በሚከሰቱ ሌሎች ችግሮች ዙሪያ የደረሱትን መነሻ ጥያቄዎች ይመረመራል። ማብራሪያውን የሚሰጡት ዶክተር ኤልያስ ሲራጅ በዚህ በዩናይትድ ስቴትስ በፔንስልቬንያ ክፍለ ግዛት ቴምፕል ዩኒቨርሲቲ የሕክምና ትምህርት ተባባሪ ፕሮፌሰርና የስኳር ሕክምና ፕሮግራም ዲሬክተር ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው ወደ ዝግጅቱ ዶክተር ኤልያስ ሲራጅ ባለፈው ሳምንት በልማድ የስኳር ህመም በሚል ጥቅል ስያሜ የሚታወቀውን የበሽታ አይነት አስመልክቶ ከአድማጮች የደረሱንን ጥያቄዎች መነሻ በማድረግ በበሽታው ምንነት፣ መንስኤና ምልክቶቹ እንዲሁም አይነቶቹ ዙሪያ ነበር የተወያየ ነው። ዛሬ በቀጥታ ሁለቱ አድማጮቻችን ወዳነሷቸው ጥያቄዎች ነው የምንሻገረው። አቶ አበራ ለሚ ከአሶሳ አቶ አህመድ ሰይድ ከወለንጪቲ የስኳር ታማሚዎች መሆናቸውን ገልጠው በተለይ በስኳር ህሙማን ላይ ሲከሰቱ አደገኛነት ስለሚኖራቸው የሰውነት መቅሰልና የአይን ህመምን የመሳሰሉ በሽታዎች የባለሙያ ማብራሪያ አፈላልጉልኝ የሚል ጥያቄ ነው ያነሱት። እስኪ ዋናውን በሽታ ተከትለው ስለሚነሱ የበሽታ ወይም ህመም አይነቶች ወይም ችግሮች መሰረታዊ ነጥቦችን ያስይዙን። እሺ፣ አመሰግናለሁ። እንግዲህ ምንድን ነው ስኳር በሽታ በአጠቃላይ የረዥም ጊዜ በሽታ ነው። በእንግሊዝኛ ክሮኒክ እንለዋለን። ከህሙማኑ ጋር ረዥም ጊዜ የሚቆይ ወዲያውን ፍቱ መድኃኒት የማይገኝለት፣ ጊዜ ታመህ የሚሻል አይነት አደለም። ለረዥም ጊዜ አብሮ የሚቆይ በሽታ ነው። አንዳንድ ጊዜ ለህይወት በሙሉም ሊሆን ይችላል። አንዳንድ ሰው ረዥም ጊዜ በሽታ ከመሆኑ ጋር ተያይዞ ቀስ እያሉ እሱን ተከትለው የሚመጡ በእንግሊዝኛ ኮምፕሊኬሽን የምንላቸው ጉዳቶች ወይም ደግሞ ችግሮች ይከሰታሉ። እና እነኚህ አንዳንዶቹን ለመጥቀስ አንዱና ዋነኛው የአይን ችግር ነው። የአይን ጀርባ በእንግሊዝኛ ረቲና የሚባለው ስኳር መጠን በጣም ከፍ ሲል የስኳር በሽታ በደንብ ካልተቆጣጠር ነው በሽታ ይዘዋል። ይሄ ደግሞ ሄዶ ሄዶ እያየለ ከሄደ እስከ መታወር ደረጃ ድረስ ሊያደርስ የሚችል። ከሱ ቀጥሎ የኩላሊት ችግር ሊፈጠር ይችላል። መጀመሪያ ቀስ ብሎ ጀምሮ እየባሰ ሄዶ መጨረሻ ላይ ሕክምና ካልተደረገለት እና በደም ካልተከታተል ነው እስከ ደም ማጣሪያ ወይም ደግሞ ዳያልስ እስከሚባለው ድረስ ሊያስፈልገው የሚችል ጉዳይ ነው። በየጊዜው በተወሰነ ጊዜ ውስጥ የደም ማጣራት ሕክምና የሚደረግበት እና ይሄ ምንድን ነው ሁሉም ሰው ላይ ይመጣል ማለት አይደለም። ይሄ ሄዶ ሄዶ የኩላሊቱ በሽታ ብሶ ብሶ በሕክምና መቆጣጠር ካስቸገረ ሊያጋጥም የሚችል ነው ለማለት ነው እንጂ ብዙዎቹ የስኳር በሽታኞች ያን ደረጃ አይደርሱም ግን ሊደርስ ስለሚችል ከመጀመሪያውኑ እንጠንቀቅ ነው። ከዛ ቀጥሎ ደግሞ ነርቮች አፌክትድ ይሆናሉ፣ ይጎዳሉ፣ ይቆስላሉ። አዎ፣ ዋነኛው እግር ላይ ያሉ ነርቦች ናቸው። እግር ላይ ያሉ ነርቦች ሲጠቁ የመደንዘዝ ወይም ደግሞ ህመም ፔን የመኖር ከሱ ጋር ተያይዞ ደግሞ የደም ስሮች፣ እግር ላይ ያሉ የደም ስሮች መጥበብና በደንብ አለመስራት፣ እነኚህ በሙሉ ተያይዘው እግር ሊጠቃ ይችላል። እና እንደዚህ አይነት ሁኔታ ላይ ትንሽ እንቅፋት ሲመታ የመቁሰል ከቆሰለ ደሞ ቁስሉ ቶሎ አለመሻል የመሳሰሉ ነገሮች ሊያጋጥሙ ይችላሉ ማለት ነው። በዚህ በላይ ደግሞ ምንድነው ስኳር በሽተኞች ቁስል ከያዛቸው ቁስላቸውን በቶሎ ያለ መዳን ሁኔታ ስላለ ይሄ ተዳምሮ እግር በስኳር ሊጠቁ ከሚችሉ ነገሮች አንዱና ዋነኛው ያደርገዋል ማለት ነው። ከዚህ ቀጥሎ ደግሞ በረዥም ጊዜ ልብም ሊጠቃ ይችላል በስኳር በእንግሊዝኛ ይሄ ሃርት አታክ የምንለው ወይንም ደግሞ የደም ቧንቧ መጥበብ ወይም ደግሞ ሲወተፍ የሚያጋጥም አደገኛ ሁኔታ ማለት ነው። እሱም የስኳር በሽተኞች ብዙ ያጋጥማቸዋል። እሱም በሽታ ስለዚህ ምንድነው ስኳር ብዙ አመት አብረው ከመቆየቱ ጋር ተያይዞ በደንብ ካልተከታተል ነው በደንብ ካልታከም ነው የተለያዩ አይነት ችግሮችን ይዞ ሊመጣ ይችላል እና እነኝህ ነው የጠቀስኩት ዶክተር ኤልያስ ቅድም እነኚህ አይነት ህመሞች ወይም የበሽታ አይነቶች የስኳር በሽታን ተከትለው ሊመጡ ይችላሉ እንጂ ሁሉም ህመምተኞች የሚታመሟቸው አይደሉም ብለዋል። ምናልባትም ህሙማኑ ህመሙን ከሚይዙበት ሁኔታ ሕክምና ክትትሉና ሌሎች በአግባቡ መያዝ ሲገባቸው ያልተደረጉ ነገሮችን የሚጠቁም ይመስላል ና እንዴት ነው እነኚህ ሁኔታዎች የሚከሰቱት? መከላከል ይቻላል ወይ እነኝህ ህመሙን ተከትለው የሚመጡ ችግሮች? በስኳር በሽታ በሽታውን በደንብ ከተቆጣጠር ነው የሐኪምን ምክር በደንብ ከተከታተል ምግብንም እንቅስቃሴንም ክብደታችንም ከተቆጣጠር መድኃኒቶቹን በትክክል የምንወስድ ከሆነ እነኝህ በሙሉ ካደረግን የእነኝህን የማግኘት እድላችንን በጣም እናጠበዋለን። ሙሉ በሙሉ መቶ በመቶ ይጠፋል አይሆንም። እነኝህን ችግሮች የመያዝ ሁኔታችን በጣም እንቀንሰዋለን ማለት ነው። ስለዚህ እኛ በሽተኞቻችንን በተቻለ መጠን በደንብ ሕክምና እንዲከታተሉ የሚያስፈልጋቸውን ነገር እንዲያረጉ ነው የምንነግራቸው። አጋጠመ ደግሞ ነገሩ ሲጀምር ገና ከመጀመሪያው ትክክለኛ ሕክምና በማረግ እየባሰ እየባሰ እየባሰ የመጨረሻ ደረጃ እንዳይደርስ ለማቆም እንችላለን ማለት ነው። ዶክተር ኤልያስ ቀደም ብለው በርከት ያሉ የዚህን በሽታ ተከትለው ሊመጡ የሚችሉ ችግሮች ገልጸውልናል። እንደው እነኚህ ሁለት አድማጮቻችን ያነሷቸውን ሁለት በሽታ አይነቶች ብቻ ለይተን ብንመለከት፣ ቅድም በተለይ ደግሞ በእግር አካባቢ የሚከሰት የነርቭ ጉዳት ለሰውነት መቁሰል መዳረጉን ገልጠዋል። አቶ አበራና አቶ አህመድ በተለይ ለይተው ከራሳቸው ችግር ጋር ያያያዟቸው ስለመሰለኝ ነው እነኚህ ነቅሽ የማወጣው የሰውነት መቁሰልና የአይን ህመምን ያነሳሉ። የሰውነት መቁሰልን ሰፋ አድርገው እንዲዘረዝሩልን እንዴት ይከተላል በተለይ የሚታወቁ ከስኳር በሽታ ጋር የሚያያዙ አይነት መመዎች አሉ። እንዴት ነው የሚከሰቱት? በምን መከላከል ይቻላል? የሰውነት መቁሰል ሁሉም ቦታ ሊያጋጥም ይችላል፣ ግን ዋናው እግር ላይ ነው። ቅድም እንዳልኩት እግርንም የሚያጠቃበት ምክንያት አንዳንዶችን ጠቅሻቸው ነበር። በእግር ላይ ያሉ ነርቮች ቶሎ የመጠቃት ባህሪ ያላቸው ስኳር በደም ካልተቆጣጠር ነው። ሁለተኛው ምንድን ነው? እግር ላይ ያሉ የደም ስሮች ቶሎ የመጥበብ አዝማሚያም ያሳያሉ። ስኳር በደም ካልተቆጣጠር ነው ማለት ነው። በተጨማሪ የስኳር በሽተኞች ኢንፌክሽንን የመከላከል ጥንካሬያቸው የደከመ ነው። ስለዚህ አንድ ትንሽ የቁስል እግር ላይ ከጀመረ የነርቩ መበላሸት፣ የደም ስሮች መጥበብ መጥበብ፣ የኢንፌክሽን መከላከል በደንብ አለመቻል፣ እንደ እንደገና ደግሞ የቁስል የማዳን ችሎታ ራሱ ደግሞ መዳከም ተደምረው ያ ቁስል ለረጅም ጊዜ ይቆያል። ያ ቁስል ቶሎ አይድንም። ያ ቁስል እየባሰ የሚሄድበት ሁኔታ ይኖራል ማለት ነው። እና እንግዲህ ለመከላከል ምንድን ነው በተለይ ስኳር በሽታ ብዙ አመት የሆነ ያላቸው እግራቸውን በጣም እንዲጠነቀቁ ነው የምንነግረው። በየቀኑ እግራቸውን እንዲያጥቡ፣ በየቀኑ እግራቸውን እንዲያዩት። ከስርም ቢሆን አንዳንዴ እሾህ ሲወጋቸው ሁሉ ላይሰማቸው ይችላል፣ ይነርባቸው ስለተጠቃ። ስለዚህ ካላዩት አዙረው መቁሰል መጀመሩን ማየት አይችሉም ማለት ነው። ከዛ ደግሞ ትንሽ ችግር ሲጀምር ወደ ሐኪም እንዲሄዱ። ጫማ ሲደረግ ጥብብብብ ያለ ጣትን አጨማደው የሚይዝ አይነት ጫማ እግር ሊጎዳ ይችላል፣ በተለይ ስኳር ላይ ስለዚህ ሰፋ ያለ ምቾት ያለው አይነት ጫማዎች እነኚህ ማድረግ ቁስልን እንዳይጀምር ከጀመረም ደግሞ እያባባሰ እንዳይሄድ ያደርጋሉ ማለት ነው። በእንደዚህ ነው እንግዲህ መከላከል የምንችለው። ቁስሉ አንዴ ከተፈጠረ በኋላ ግን ሕክምና አለ። ሐኪሞች ኢንፌክሽንም ካለው ለኢንፌክሽን የሚሆን አንቲባዮቲክስ ሻአነስ ያለ ኦፕራሲዮንም የሚያስፈልገው መሰንጠቅ ካለ መሸፈን ካለበት ይሸፈናል። አመቺ የሆነ ጫማ እንዲደረግ ይነገራል እና እነኚህ ነገሮች ተደርገው እንዲድን ይደረጋል ማለት ነው። ሄዶ ሄዶ መቼም የእግር በሽታ ካልዳነ እየባሰ ከሄደ የመቆረጥ ሁኔታ ሁሉ ሊያጋጥም ይችላል። እግርን እና እሱ ላይ እንዳይደርስ ነው እንግዲህ መጠንቀቅ ያለብን የእግር ወይም የሌላ የሰውነት አካላት መቁሰልን በሽታውን ተከትሎ ሊመጣ የሚችለውን ችግር ከነ ጥንቃቄው አስረድተውናል። በአይን ህመም በኩልስ ምን አይነት የአይን ህመሞች ናቸው የስኳር በሽታን ተከትለው የሚከሰቱት? የእነሱስ ህክምና ምን ይመስላል?